በጎንደር ከተማ በተቀሰቀሰ ግጭት ለሰዎች ሕይወት መጥፋት ለአካል ጉዳትና ለንብረት መውደም ምክንያት የሆኑ አካላት ላይ ተመጣጣኝ እርምጃ እንደሚወስድ የአማራ ብሔራዊ ክልላዊ መንግስት አስታወቀ። በግጭቱ የሞቱና የተጎዱ ሰዎችን አጣርቶ ይፋ እንደሚያደርግም የክልሉ መንግስት ትላንት ባወጣው መግለጫ ይፋ አድርጓል። የጎንደር ከተማ አስተዳደር በበኩሉ በግጭቱ የእስልምናና የክርስትና እምነት ተከታይ የሆኑ የከተማዋ ነዋሪዎች መገደላል መሰላቸውን አስታውቋል። በሌላ በኩል በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች እና የቤተ እምነቶች ባስተላለፉት ጥሪ መንግስት ለንጹሀን ሞት ምክንያት የሆኑ ህገወጥ ተግባራትን ያስቁም ያሉ ሲሆን ማንም ይሁን ማን ድርጊቱን የፈጸሙ ወገኖችን ተጠያቂ እንዲያደርግም ጠይቀዋል። መስፍን አራጌ ተጨማሪ አለው። የአማራ ህዝብ በተለያዩ ቦታዎች የተሰነዘሩበትን ጥቃቶች መክቶ ሳይጨርስ ሃይማኖትን ሽፋን አድርጎ በተቀሰቀሰ ግጭት አንድነቱን ለመስበር ተሞክሯል ሲል ነበር የአማራ ብሔራዊ ክልላዊ መንግስት መግለጫውን የጀመረው። ትናንት በጎንደር ከተማ በሃይማኖት አባትነታቸው የሚታወቁ ሼህ ከማል ለጋስ የተባሉ የእድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተ ክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ሲሞከር ይዞታው የኛ ነው አይደለም፣ ድንጋዩን እንወስዳለን አትወስዱም በሚል ውዝግብ በተቀሰቀ የተጠቀሰ ግጭት የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱን፣ የተለያዩ ንብረቶችና ተቋማትን የማጥፋት እንቅስቃሴዎች መስተዋላቸውን መግለጫው አብራርቷል። በደረሰው የንጹሐን ሞትና አካል ጉዳት የተሰማውን ጥልቅ ሐዘን የገለጸው የክልሉ መንግስት ጥፋተኞች ባላቸው አካላት ላይ ህጋዊና ተመጣጣኝ ሲል ያስታወቀውን እርምጃ አወስዳለሁ ብሏል። በሰው ህይወትና ንብረት ላይ የደረሰውን ጉዳት አስፈላጊ መረጃዎችን በማሰባሰብ ለህዝቡ ትክክለኛ መረጃዎችን የመግለጽ የወንጀሉን ተጠርጣሪዎች በህግ ጥላ ስር የማዋል ተጎጂዎች ድጋፍ ድጋፍ እንዲደረግላቸው የማጣራት ተግባራትን እንደሚያከናውንም መግለጫው አብራርተዋል። የጎንደር ከተማ አስተዳደር ጸጥታ ምክር ቤት በበኩሉ በደረሰው ግጭት የሁለቱም እምነት ተከታዮች ላይ የሞትና የአካል ጉዳት መድረሱን አረጋግጫለሁ ብሏል። ከተማ አስተዳደሩ ይፋ ባደረገው መግለጫው በግጭቱ ወቅት በቤተ ክርስቲያን ውስጥ የተጠለሉ ሙስሊሞች እንዲሁም መስጊድ ውስጥ የተጠለሉ ክርስቲያኖች እንደነበሩ አስታውሶ፣ ግለሰቦቹ ምንም ጉዳት ሳይደርስባቸው ለጸጥታ አካላት ማስረከባቸውን ጠቅሷል። ግጭቱን ተከትሎ የተፈጠረውን ተቃጥሎም ሕዝቡ በነቂስ በመውጣት እንደተቆጣጠረው አውስቷል። ቪኦኤ የክልሉን እስልምና ጉዳዮች ምክር ቤትንና የማዕከላዊ ጎንደር አገረ ስብከት ከፍተኛ አመራሮችን ለማግኘት ጥረት እያደረገ ሲሆን እንደተሳካልን አስተያየታቸውን ይዘን እንቀርባለን። ከአሚኮ ጋር ቆይታ የነበራቸው የክልሉ ጸጥታ ቢሮ ኃላፊ ደሳሌኝ ጣሰው በሁለት ግለሰቦች መካከል ተቀስቅሶ አድማሱን ያሰፋው ግጭት በአሁኑ ሰዓት ተረጋግቶ ከተማዋ በአንጻራዊ ሰላም ውስጥ እንደምትገኝ አረጋግጠዋል ራችን ከሁሉም፣ ከሃይማኖት፣ ከፖለቲካ፣ ከብሄር ነጻ ሆኖ ስራ መስራት አለ ተብሎ ነው የሚታሰበው። እየሰራን ያለው እሱ ሰው። የክልሉ ፖሊስ የሚሊሻ መዋቅር ክስተቱን እንደተፈጠረ የራሱን አቅም ተጠቅሞ መልክ ለማሳዝ ሞክሯል። እዛ በላይም ሲሆን ለክልላቸው የሚጸጥታ መዋቅር የአድማ ብተና እና የፖሊስ ኃይል ገብቶ አሁን ላይ ለማስተካከል ሰፊ እንቅስቃሴ እያደረገ ነው ያለው። ይሁን እንጂ አንዳንድ ግለሰቦች ትንኮሳ፣ እንደ ቃጠሎ ሌሎችም ነገሮች እንዲፈጸሙ ከፍተኛ እንቅስቃሴ ለመስራት ተሞክሯል። የጸጥታ መዋቅራችን ከየትኛውም ወገን የመጣን ኃይል ህጋዊ እርምጃ የመውሰድ ስራ እየሰራ ነው ያለው። ይሁን እንጂ ጎንደር በወትሮ ድባቧ ላይ እንደማትገኝ አስተያየታቸውን የጠየቅናቸው ናቸው የከተማ ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። እኔ በቀባ ጥበቃ ሰዓት ላይ ሰማሁ። ከከተማ ተደወለ ለምን እንዳትወጪ እዛው ዛው ቆያሉ ያው የነበረው ነገር ከዛም አልፎ ወደ ከተማ እስከ ፒያሳ አስመጡ ስለነበር እንቅስቃሴም ቁሞ ስለነበር በቃ እዛው ነው ያደርኩ። ግቢ ቢሮ ውስጥ ነው ያደሩት። ቢሮ ነው ያደሩት። ሰባት ሰባት ሰዓት አካባቢ ቀብር ነበረ። እዛ ቀብር ላይ ነው ከቤተክርስቲያኑ ያለቅ ስለነበረ የሙስሊሙ ቀብር እዛ ድንጋይ ወይም ማቴሪያል ከዛ ብትተው ለ እንደ መቅበሪያ እንጠቀማለን ሲሉ ከቤተ ክርስቲያን አንስተው ከዛ ለምንድ ነው የምታነሱ ብሎ ከቤተ ክርስቲያን ለምን የኛ ቤተ ክርስቲያን ታነሳላችሁ ብሎ ከዛ የተጀመረ ነው። ከዛ ያው ግርግሩ ተነሳ ማለት ነው። ትናንትና ምን አይነት ክስተቶችን ተመለከቱ? እንደው ከግርግሩ ባሻገር የነበረው ግጭትን የሚያሳይ ነገር ምን ተመለከቱ? ያው ተኩስ ነበረ። አንዳንድ የግለሰብ ቤቶች እየተዘረፉ ነበር። እነዚህ እንደዚህ አይነት ነገሮችን አይቻለሁ። በጣም ለብዙ ሰዓት ተኩስ ነበረ። የተጎዱ የሞቱ ሰዎችን የማየት አጋጣሚ ነበረውት እሱም እንኳ አላየውም። ዛሬ ተኩስ የለም። ሳልትና ነበር አስተያየት ሰጪዎቹ። ከግጭቱ ለመዳን በተለያዩ ቤተ እምነቶች ተጠልለው ከነበሩት ውስጥ እስካሁን ወደ ቤታቸው ያልተመለሱ መኖራቸውን ጠቁመዋል። በባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር መሐመድ ዳውድ ለአሜሪካ ድምጽ በሰጡት አስተያየት ለዚህ ጥቃት በዋናነት ተጠያቂ ማድረገው የክልሉን መንግስት ነው። ለምን ሙስሊምም ሆነ ክርስትና እምነት ተከታይም ሆነ አጀንዳ ፈጣሪ ኖረም አልኖረም ሰብአዊ መብት ሀብቱን የመጠበቅ የማስጠበቅ የማሟላት ግዴታ አለበት መንግስት ማለት ነው። ይህንን ግዴታውን አልተወጣም ነው። ሁልጊዜም ጸባጫሪ እየተባለ የዜጎች መብት ሲጣስ መኖር የለበትም። ካለበለዚያ እኮ መንግስት አያስፈልገንም። ሚዲያዎችም እንደዚሁ ኃላፊነታቸውን ሊወጡ ይገባል። ወገንተኝነት ሊያሳዩ አይገባም። በአጠቃላይ ሚዲያዎች ማለት ነው። ህገወጥ የሆኑ ስራዎች ሲሰሩ ደግሞ ነገሮችን ንቆ ከመተው ይልቅ ትንሽ ነገሮች አድገው ከፍተኛ ደረጃ ላይ ደርሰው ያልተገባ ነገር ውስጥ ማህበረሰቡን እያስገቡት ነው አሁን ቀላል የሰብአዊ መብት ጥሰቶችን የሚዲያ ሽፋን ሰጠናቸው ቢሆን ኑሮ ትላንትና ያን ያህል ሰው አይሞትብንም። ድርጊቱ የህዝቡን ማህበራዊ ረፍት የማይሹ አካላት ሴራ ነው የሚለው የአማራ ብሔራዊ ንቅናቄ አብን ደግሞ ይህን በመረዳት የጎንደር ሙስሊምም ሆነ ክርስቲያን ነዋሪዎች ግጭት ከሚያባብሱ እንቅስቃሴዎች እንዲታቀቡ፣ አጥፊዎችን መቆጣጠር ላይ ርብርብ እንዲያደርጉ ጥሪውን አስተላልፈዋል። ኢትዮጵያ አሁንም ክቡር የሰው ህይወት እንደ ዘበት የሚቀጠፍባት ሀገር ሆና ቀጥላለች ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ለመንግስት ባስተላለፈው ማሳሰቢያ በተቀናጀ መንገድ የሀገርንና ህዝቧን ደህንነት ማስጠበቅ አስቸኳይና አንገብጋቢ አጀንዳው መሆን አለበት ብሏል። አጥፊዎች በፍጥነት ለህግ እንዲቀርቡ አሳስበው የሃይማኖት መሪዎችና የአገር ሽማግሌዎች ህዝብን የማረጋጋት ስራ እንዲሰሩ ጥሪ አቅርበዋል። ዘግይቶ በደረሰን መረጃ መሰረት በጎንደር የተቀሰቀሰውን ችግር መፍታት ያስችላል የተባለና በክልሉ ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበር የሚመራ ህዝባዊ ውይይት በጎንደር ከተማ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ ما الرجيم.